ተቋም የተማሪዎቹን የፈተና እርማት ቅሬታ ወደ ፓርላማ ሊወስደው እንደሚችል ገለጸ። የኢትዮጵያ የሀገር አቀፍ ፈተናዎች ምዘና ኤጀንሲ ለተማሪዎች ቅሬታ አሳማኝ ምላሽ የማይሰጥ ከሆነ ጉዳዩን ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ የህዝብ እንባ ጠባቂ ተቋም አስታወቀ። የአማራ ክልል የ12ተኛ ክልል ብሔራዊ መልቀቂያ ፈተና የወሰዱ የ2013 ዓም ብዙ ተፈታኞች እርማትና ከውጤት መቁረጫ ነጥቡ ጋር በተያያዘ እያቀረቡት ላለው ቅሬታ ኤጀንሲው ቅሬታዎችን እያስተናገደበት ያለው መንገድ ኢ ዲሞክራሲያዊ መሆኑን እንባ ጠባቂ ገልጿል። አስቴር ምስጋናው ዝርዝር ዘገባ አላት። ሰሞኑን ይፋ የተደረገው እና ከፍተኛ ቅሬታን የቀሰቀሰው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና የተማሪዎች ውጤት ላይ የቀረቡ ቅሬታዎችን የኢትዮጵያ ሀገር አቀፍ ፈተናዎችና ምዘና ኤጀንሲ በአግባቡ የማይመረምረው ከሆነ ጉዳዩን ወደ ህዝብ ተወካዮች ምክር ቤት ለመውሰድ እንደሚገደድ ዋና እንባ ጠባቂው ዶክተር እንዳለ ሀይሌ ለአሜሪካ ድምጽ ተናግረዋል። ዜጎች የእኛ የሰጠውንም የምርት ሀሳብ እነሱም በአካልም በኦንላይንም እያቀረቡ ያለውን አቤቱታ ተገቢ ምላሽ ካላገኙም በቀጣይ ወደ ፍርድ ቤት መሄድ ይችላል። በፌት አቅራቢዎችም በፍርድ ቤት መብታቸውን ሊያስከብሩ ይችላሉ። እኛም በቀጣይ ሁለት ኦፕሽን ያለን አንድ፣ ልክ እንደ ትላንት አይነት ፕሬስ ሪሊዝ ማውጣት፣ ሁለት ደግሞ በልዩ ሪፖርት ለህዝብ ተወካዮች ምክር ቤት ማቅረብ ነው እና ጉዳዩን ምክር ቤቱ አይ ተያይቶ እሱም በልባት መስጠት እንድችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለሕዝብ ተወካዮች ምክር ቤት እናቀርባለን እስካልተስተካከለ ጊዜ ድረስ እና አቤት ባዮቹ የተሰጣቸው ምላሽ አጥጋቢ ነው ብለው አቤታቸው እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጮሆ። ስለዚህ የእነሱን መብት በማስከበር የሚሄድ እስከሚገባ ርቀት ድረስ እንሄዳለን። ይሄ የግለሰብ ጉዳይ አይደለም፣ የአንድ ተቋም ጉዳይ አይደለም፣ የሀገር ጉዳይ ነው። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፋይሳ ከዚህ ቀደም ከአሜሪካ ድምጽ ጋር በነበራቸው ቆይታ የተማሪዎች የፈተና እርማት ችግር የተፈ የሚፈጠረው በቴክኒክ ምክንያት በሁለተኛ ዙር ፈተና በተቀመጡ ተማሪዎች ላይ ሲሆን ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለዋል። ሆኖም ከተማሪዎች፣ ከወላጆች፣ ከመምህራን፣ ከአማራ ክልል ትምህርት ቢሮና መንግስታዊ ካልሆኑ ተቋማት የሚቀርበው ቅሬታ በርትቶ ቀጥሏል። ሰሞኑንም በአማራ ክልል አንዳንድ ከተሞች በተደረጉ ሰልፎች ላይ ጉዳዩ አንገብጋቢ መሆኑና ኤጀንሲው በሚገባ ሊያጤነው እንደሚገባ ጥያቄ ቀርቧል። በደብረ ማርቆስ ከተማ በዩኒቨርሲቲ መምህራን ትናንት በተካሄደው የተቃውሞ ሰልፍ ላይ መምህራን ድርጊቱን አውግዘውታል። የደብረ ማርቆስ ዩኒቨርሲቲ መምህራን ማህበር ምክትል ፕሬዚዳንት መምህር ሄለን አላምረው የሰልፉን ዓላማ ምን እንደነበረ ይናገራሉ። የአስራ ሁለተኛ ክፍሎች የፈተና ውጤት አገላለጽ ከፖለቲካ ወገንተኝነት የጸዳ እንዲሆን ቅሬታ አቀራረብ መንገዱ በራሱ ችግር አለበት ብለን እናምናለን እኛ ምክንያቱም የኦንላይን ለስንቱ የኢትዮጵያ ተማሪዎች ምቹ ነው? ተማሪዎች ናቸው፣ ምንም የገቢ ምንጭ የላቸውም። አዲስ አበባ ሄደው ተከታትለው ቅሬታቸውን ለማሰማት አስቸጋሪ ነው የሚሆነው። ስለዚህ መደረግ ያለበት የፈተናዎች ኤጀንሲ በአጭር ጊዜ ውስጥ ችግሩን ፈትሾ መርምሮ ለሁሉም ተማሪ አስተካክሎ ማቅረብ እንዳለበት ነው እኛ የምናምነው። እንደውም የወጣንበት ከመፈክራችን መካከል አንዱ የአስራ ሁለተኛ ክፍል ፈተና ያለው ችግር ሙሉ በሙሉ እንዲሰረዝ ነው ምክንያቱም ከአፈታተን ጀምሮ ችግር ስላለበት የውጤት አገላለጹ ላይም እንደተመለከት ነው በተለያዩ መረጃዎች ችግር ስላለበት ውጤቱ ሙሉ ለሙሉ ይሰረዝ ብለን የተነሳንበት ሁኔታ ነው ያለው። ተማሪ ቤተልሔም ደነቀው የተሰጣትን ውጤት እንደማትቀበለው ገልጻ የፈተናዎች ኤጀንሲ ቅሬታቸውን ለመቀበል የዘረጋው መስመር እንደማይሰራም ትናገራለች። ግን እኛ በዛ ልክ ነው የእውነት ታይቶልናል ብለን አላመንም። ለምን ከሴክሽን አንደኛ የሚወጡ ሁለተኛ የሚወጡ ተማሪዎች ቢያንስ እንኳን ሲታይላቸው የተወሰነው ማርክ ተጨምሮ ይመጣላቸዋል ብለን እንገምት ነበረ። የእውነት አይተውት እዛ ላይ የተወከለ ሰው በስንት ስራቸው ካርጉት ምናምን አይመስልሽም? የሆነ የተሞላ ሲስተም ያንን ቅሬታ ስታቀርብለት፣ ተመሳሳይ ነገር የሆነ የለም ሴንድ እያለ የሚመልስልሽ ነው እንጂ። የሚመስልሽ ሰው ካየውማ ያልፋል። ትንሽ አስር ማርክም ቢሆን ተጨምሮ ይመጣለታል። ያልነው ተማሪ ይታይለት ነበር። የተለየ ውጤት መልስ ያገኝ ነበር። እሱ ይለኝ ነበር እንዴት አንቺ በሺ የሚቆጠር ተማሪ ቅሬታ አቅርቦ በሽ የሚቆጠር አንድ አይነት መልስ እንዴት ሊሰጥሽ ይችላል? አንቺ ስታስቢ። ስለዚህ የእውነት እየታየ ነው አንልም፣ ሲስተሙ ነው የሚመልስልን ብለን የተረዳ ነው። የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ወደ ተቋማቸው ቅሬታ ይዘው የሚመጡ ተማሪዎችንና ወላጆችን መሰረት ያደረገ ጥናት በማካሄድ ችግሩን ለመመርመር መሞከሩን ይናገራሉ። በስልክ አለ በ አጭር የስልክ መልእክት አለ እንደገና በሰባ አምስት ዜሮ ሁለት የጥርፍ ማዕከል ልዩ ልዩ አቤታዎች ቀርበውልናል እና የሚቀርቡልን ከአስራ ሁለተኛ ክፍል መልቀቂያ ፈተና ጋር ተያይዞ በሶስት ዋና ዋና ጭብጦች አንደኛ በአካልም ይሁን በኦንላይን የምናቀርበውን አቤቱታ በአግባቡ እየተስተናገድን አይደለም የሚል ሁለተኛ የፈተና እርማቱ ላይ አጠቃላይ ቅሬታ ስላለን ድጋሚ ሊታይ የሚችልበት ሁኔታ ቢመቻችልን የሚል እና በሶስተኛ ደረጃ ጦርነት የተካሄደባቸው አካባቢዎች አሉ እና ከሌሎች አጠራ በሆነ መንገድ ሰላማዊ ከሆኑ ቦታዎች ጋር በእኩል መታየት የለበትም የሚል ባህሪታዎች ናቸው እና በዚህ ዙሪያ ላይ የብሔራዊ ፈተናዎች ኤጀንሲን ለማነጋገር ሞክረናል። እና ከዚህ ጋር ተያይዞ የመጀመሪያው ጉዳይ ላይ አንደኛ ማንኛውም ዜጋ በአንድ ተቋም በሚሰጡ አገልግሎት ላይ ቅሬታ ወይም አቤቱታ ካለው የቱንም ያህል ጊዜ ወስዶ ማስተናገድና መግባባት አለብን። ሁለተኛ የሚሰጠው መፍትሄ ሀሳብ ሊሆን ይችላል። ለቀረበለት አቤቱታ የሚሰጠው ምላሽ ግልጽና ምክንያታዊ አቤት ባይሆን ሊያሳምን የሚችል መሆን አለበት የሚል የመፍትሄ ሀሳብ ነው። ሆኖም ግን ከዚህ ጋር ተያይዞ በኦንላይን የሚሰጠው ተመሳሳይ ምላሽ ነው ለሁሉም እና የሚላከው የሚደርሳቸው መልእክት ቅሬታው ታይቷል የሚስተካከል ወይም የሚለወጥ የለም ይላል እና ይሄ ለሁሉም አይነት ኬዞች ተመሳሳይ ምላሽ መስጠቱ በተገቢው መንገድ የተማሪዎችን አቤቱታ ኤጀንሲው እያየ ነው ወይ የሚለው ነገር ትንሽ ውስጥ ያስገባናል ጥርጣሬ ውስጥ። የህዝብ እንባ ጠባቂ ተቋም ባወጣው መግለጫ ላይ ከፈተናዎች ኤጀንሲም ሆነ ከትምህርት ሚኒስቴር ከፍተኛ አመራሮች ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም። ሆኖም ግን የፈተናዎች ኤጀንሲ ለሀገር ውስጥ መገናኛ ብዙኃን በሰጠው መግለጫ በእንባ ጠባቂ ተቋም የቀረበውን ቅሬታ እንደማይቀበለው አስታውቋል። ዋና እንባ ጠባቂው ዶክተር እንዳለ ኃይሌ የፈተናዎች ኤጀንሲ የተማሪዎችን ቅሬታ ተመርምሮ መፍትሄ ከመስጠት ይልቅ በዜጎቹ ጥያቄ ላይ ቸልተኝነት እንደሚታይበት ተናግረዋል። አያይዘውም ኤጀንሲው የሚሰጠው መልስ የዲሞክራሲያዊ በመሆኑ እምባጠባቂ ተቋሙ ጉዳዩን ወደ ህዝብ ተወካዮች ምክር ቤት ለመውሰድ እንደሚገደድ ዶክተር እንዳለ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር